በቀለ ነኝ። ነገ አባላለሁ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊና የመድረክ ስራ አስፈጻሚ አባል ነኝ። እሺ፣ አቶ በቀለ አመሰግናለሁኝ፣ ለጊዜው እንደምን አመሹ? እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። ዛሬ ከአዲስ አበባና የኦሮሚያ ጉዳይ ጋር ተያይዞ ያለው ሁኔታ ምን ይመስላል? እንግዲህ አዲስ አበባና የኦሮሚያ ጉዳይ ሰሞኑን ያው የሕገ መንግስታዊ ተቃውሞዎች በሰላማዊ መንገድ በብዙ ቦታዎች እየተካሄዱ ነው። ግን ያው መንግስት የሀይል እርምጃውን ቀጥሎበታል ከውይይት ይልቅ ለዛሬ ድረስ እየተካሄደ ነው። ለምሳሌ ዛሬ በወለጋ ውስጥ ጀሬ የሚባል አካባቢ ጉደያ ቢላ ወረዳ ሰላማዊ ሰልፍ ይካሄድ ነበር። በዚያ ሰላማዊ ሰልፍ ላይ የመንግስት ጸጥታ ኃይሎች ብዙ ሰዎችን አስረዋል። እንደዚሁም ትላንትና በወሊሶ አካባቢ ወንጪ በሚባል አካባቢ ከፍተኛ ሰላማዊ ሰልፍ ነበረ። እዚያም ላይ ብዙ ወጣቶች ተደብድበው ታስረዋል። ሆሮ ሊሙ ጅማ ገነቲ በሚባል አካባቢም እንደዚሁ ዛሬም ሰልፎች ነበሩ። እንግዲህ ሰላማዊ ጥያቄው ምንድን ነው? ያው የኦሮሚያ ልዩ ዞን የሚባሉት የኦሮሚያ ከተሞች በህገ መንግስቱ መሰረት ሊለሙ የሚገባቸው በፌዴራል ስርዓቱ መሰረት በክልሉ ነው። ይህ ፕላን ከላይ ወደታች ከታች ወደ ላይ ተሰጥቷቸው እሱን ሊያጸድቁ አይገባም የሚል ነው ጥያቄው። ያ ቀጥሏል። ጥያቄው ሊነሳ የቻለው በአዳማ ላይ የኦህዲድ ካድሬዎች እና በአዲስ አበባ ተወካይ መካከል ውይይት ሲደረግ የአዲስ አበባው ተወካይ የህወሓት ሰው ወደዳችሁም ጠላችሁም ይሄ የልማት ትስስር ይቀጥላል ብለው በመናገራቸው፣ ይህን የምትቃወሙ ደግሞ ጠባብ አስተሳሰብ ያላቸው ናቸው ብለው መናገራቸው በሚዲያ ስለተላለፈ እዚያ ውስጥ የተፈጠረ ችግር ነው። እንግዲህ ከዚያ በኋላ እኛ በሰላማዊ መንገድ ጥያቄያችንን ለፓርላማ፣ ለፌዴሬሽን ምክር ቤት አቅርበን ነበር። ይሄ ነገር እንዲቆምና ሕዝብ እንዲመክርበት ሕዝብ ያልመከረበት ነገር ሁሉ ትክክል እንደማይሆን ዛሬ በኢትዮጵያ ውስጥ አንድ ኢህአዴግ ባለስልጣን አርባና ሀምሳ ካርታ ይዞ መሬት እየሸጠ ፎቅ በሚሰራበት ሀገር ላይ የሚወሰደው ቦታ ለልማት ነው ብሎ ማመን ስለሚያስቸግር ገበሬውን በብዛት ስለሚፈናቀል ይሄ ደግሞ ስለሚያሳስበን ውይይት ይደረግበትና እንደገና ይታይ፣ ይሄ ይቁም ብለን አቀር አቅርበን ነበር። ምንም የተሰጠን መልስ የለም። ያው እንደተለመደው እንግዲህ አሁን ህዝብ በሰላማዊ መንገድ መቃወም ሲጀምር፣ በጅማ ዩኒቨርሲቲ፣ በነቀምቴ ዩኒቨርሲቲ፣ በአምቦ በመጀመሪያ ቀናት በጣም ሰላማዊ ነበር። በሁለተኛው ቀን ሀይ ስኩል ተማሪዎች ሲወጡ የተደረገው ሰልፍ ላይ መንግስት በሀይል ነው የተጠቀመው። ሀይል መጠቀም አግባብ አልነበረም። በሰላማዊ አግባብ ቢፈታ ኖሮ የሁሉ የሰው ህይወት አይጠፋም ነበር። እና በሰላም ለወጣ ባዶ እጁን ላለ ተማሪ ጥይት አይገባውም። ከዚያ በኋላ በንዴት ህዝቡ እንግዲህ ብዙ ነገሮች ብዙ ጥፋቶች ደርሰዋል። በጣም የሚያሳዝን ነው። ለዚህ ተጠያቂው እንግዲህ በመጀመሪያ ደረጃ መንግስት ነው የሚሆነው። እንግዲህ ይሄ ሳይፈለግ የደረሰ ከመንግስት የቁጥጥር ልልነትና እና በአግባቡ በብቃት መቋቋም ካለመቻሉ እና ዝግጅት ካለማድረጉ የተነሳ የተፈጠረ ችግር ነው። ሰላማዊ መልስ ሊሰጠውም ሲገባ ያ ባለመደረጉ የመጣ ችግር ስለሆነ ይህንን አካሄድ መንግስት ሊያርመው ይገባል። እስከ ዛሬም ድረስ ያው ተቃውሞ በሰላማዊ መንገድ ቀጥለዋል። ተቃውሞ ደግሞ ህጋዊ ነው ህጋዊ ህገ መንግስቱ የሚፈቅደው ነው፣ ሀሳብን በነጻነት የመግለጽ ዴሞክራሲያዊ መብት ነው። ይሄ ህዝብ ሀሳቡን ስለገለጸ ግን አሁን እየደረሰበት ያለው በብዙ ቦታዎች ላይ በቄለም ወለጋ ዞን ሰዎች ይታሰራሉ ይደበደባሉ እንዲሁም በምስራቅ ወለጋ እንደዚሁ፣ በምዕራቡም ወለጋ እንደዚሁ፣ በብዙ ቦታዎች በሀለዋ ገላን፣ በገንጂ ወረዳዎች፣ በሆማ፣ በወንጪ፣ በጉደያ ቢላ፣ እዚህ በቅርባችን ደግሞ በሜታሮቢ፣ በሰበታ፣ በቡራዩ ሰዎች በኃይል እየተያዙ ከቤታቸው እየተደበደቡ እየታሰሩ ነው። ሰልፍም ሳይኖር ማለት ነው። ይሄ ማለት ምን ማለት ነው? በሰላም ተቃውሞ ለምን ወጣህ? ለምን ሀሳብህን ገለጽክ? እኛ አቅም ስላለን፣ ጉልበት ስላለን የፈልግነውን ልናደርግህ እንችላለን የሚል ነው። ይሄ ደግሞ ጥሩ አይሆንም። ምክንያቱም በሰላም የወጣውን ሕዝብ ለምን ዝም አልክ ብሎ መደብደብ ማለት ምንድን ነው ትርጉሙ? ይሄ በጣም አሳሳቢ ደረጃ ነው ያለው የሁሉ ስራ እጥ ባለበት ሀገር ላይ ይሄ ሁሉ ብሶት ባለበት ሀገር ላይ እንደዚህ አይነት የሀይል እርምጃ መውሰዱ አግባብ አይደለም። በዘጠና ሰባትም እንደዚሁ ያው ኮማንድ ፖስት ተቋቁሞ በአቶ መለስ የሚመራ ያ ሁሉ ጥፋት ደርሰዋል። አሁንም አዲስ ኮማንድ ፖስት ተቋቁሞ በጸጥታ ሀይሎች ያው ድብደባና ስርዓት እየተካሄደ ነው። ዜጎች ያለ አግባብ መታሰር የለባቸውም። ሰላማዊ ጥያቄያቸው መፈታት ያለበት በሰላማዊ አግባብ ብቻ ነው ለሰላማዊ ጥያቄው ግድያ፣ እስራት፣ ማዋከብ ይሄ መፍትሄ አይሆንም እና ይቆም ብለን ደግሞ በመድረክ ሰልፍ አዘጋጅተን ነበረ። ያንን ሰልፍም እዚህ ቦታ ቤተ ክርስቲያን አለ፣ እዚህ ቦታ ባቡር ይሰራል፣ እዚህ ቦታ ቤተ መንግስት ነው ተብሎ ከስድስት ኪሎ በፒያሳ በኩል ለመሄድ ከለከሉን፣ በቤተ መንግስት በኩል ለመሄድ ከለከሉን። ብሶታችንን እንኳን በህገ መንግስቱ የተፈቀደልን በሰልፍ ማሰማት አለመቻላችን አንዱ የአፈና ተግባር ነው። አሁን ሰልፉን እሁድ የነበረው ተከልክለን ለሚቀጥለው እሁድ እንዲቀየር ተደርገው አሁን ቦታ አማራጭ እያቀረብን ነው ያለ። ነው እንግዲህ ሕገ መንግስቱ የሰጣቸው መብቶች በሀይል እየተደፈጠጡ ነው ያሉት በገዢው መንግስት። ይሄ በጣም አሳሳቢ ነገር ነው። ሌላው ቀርቶ አሁን በቅርብ የታሰሩ ሰዎች አዳማ ላይ ዛሬ ፍርድ ቤት በዋስ እንዲፈቱ በአንዳንድ ሺህ ብር ዋስ እንዲፈቱ አባሎቻችን፣ አያንቱ የምትባል አርቲስት፣ ሌሎችም አንዱ ለሶስት ሰዎች ገንዘብ ተከፍሎ የፍርድ ቤት ትእዛዝ ፖሊስ ሊፈጽም አልቻለም። እንግዲህ ፍርድ ቤት ህገ በላይነት ከሌለና አንድ ሀገር ላይ የተጎዳ ሰው የተበደለ ሰው በፍርድ በህግ ካልተዳኘ ወዴት እያመራን ነው? ይሄ በጣም አሳሳቢ ጉዳይ ነው። በጣም ነው ምን የሚያሳስበን፣ የህግ መጣ ሳለ የህገ መንግስት መጣ ሳለ እና በህግ መተዳደር የህገ በላይነት እየተከበረ አይደለም። እንግዲህ የእኛ ጥያቄ ህጋዊና ሰላማዊ ነው። ሰዎች ላይ ማመካኘት የውጭ ሀይል ነው የውስጥ ሀይል ነው፣ ይሄ ዱራም የተለመደ ሬትሪክ ነው። ይሄ አይሰራም አሁን ህዝብ ነው እየተነሳና እየጠየቀ ያለው። ለህዝብ ጥያቄ ደግሞ ምላሹ ጉልበት አይደለም፣ በሰውም ማመካኘት አይደለም። ይሄ በጣም ነው የሚያሳዝነን። እንደው በየአመቱ እንደዚህ አይነት አሰራር መንግስት መከተሉ ህዝቡን ወደ ክፉ አቅጣጫ ነው ወደ አልታሰበ አቅጣጫ እየመራው ስለሆነ መንግስት ከዚህ ድርጊቱ ተቆጥቦ የታሰሩ የፖለቲካና የህሊና እስረኞች እንዲፈቱ አጥብቀን እንጠይቃለን። ይሄ ችግር በውይይትና በውይይት ብቻ በህገ መንግስቱ አግባብ ሁሉም ተሳትፎበት ውይ ተደርጎበት እንዲፈታ እንፈልጋለን። ይሄ እንዲደረግ ጥሪያችንን እናቀርባለን። የታሰሩ ተማሪዎች እንዲፈቱ፣ የታሰሩ ዜጎች በሙሉ እንዲፈቱ፣ ድብደባ እንዲቆም በየእስር ቤቱ በየማጎሪያ ካምፑ እየተደረገ ያለው አሳዛኝ ድርጊት ነው በእውነቱ እና ትልቅ ሽብር ነው እየተፈጠረ ያለው በሀገራችን ላይ መንግስት ለዚህ ተግባር ተጠያቂ ነው ነው የምንለው። ሌሎች ጥያቄዎች አሏችሁ እንዴ? ከእነዚህ ሰልፎች ጋር ተያይዘው የሚነሱ ከአዲስ አበባ ጋር ግንኙነት የሌላቸው አዎ ከማን ጋር ተያይዘው የሚነሳው፣ አንዱ የአዲስ አበባ ጥያቄ ህገ መንግስታዊ ነው። በመሰረቱ ከአዲስ አበባ አዲስ አበባ የኦሮሚያ አንብርት ውስጥ ያለች ከተማ ነች። የፌዴራል ከተማም ናት። ይህም ታስበው የኦሮሚያ የተለየ ጥቅም በህገ መንግስቱ አንቀጽ አርባ ዘጠኝ አምስት ማግኘት አለባት ይላል። ይሄ ህግ ሀያ ዓመት ሙሉ አልወጣም። ተግባራዊም አልሆነም። መሰረታዊ ችግሩ አንዱ ይሄ ነው። በመንግስት ውስጥም እየተፈጠረ ያለው ችግር ኦህዲድ እንደ ኦሮሞ ተወካይ ፓርቲ እዛ ኢህአዴግ ውስጥ አለ። ያንን ጥያቄ በሙሉ ልቡ ሊያቀርብና ሊያስፈጸም ህግ ሊያስወጣ አልቻለም። አንዱ ትልቁ ችግር ይሄ ነው። ይሄ ህግ ይውጣ ነው። ሌላው ደግሞ ያው በአጠቃላይ በሀገሪቱ ውስጥ የዴሞክራሲ ጥያቄ አለ። የሰብአዊ መብት ጥያቄ አለ። ከዚህ በፊት የጠየቅነው አለ። ከምርጫ በፊት ሰብአዊ መብት፣ ዴሞክራሲ ይከበር፣ መንግስት ለውይይት ይቅረብ ብለን ጥያቄ አቅርበናል። እንደ መድረክም እነኝንም አጀንዳዎች እንግዲህ ለመንግስት አቅርበን መንግስት ነገ ተነጎዳ ሲል አመታት ተቆጥረዋል። አሁን ወደ ምርጫ እየገባን ነው። አንድ ለአምስት ጥርነፋ ሌላም ሌላም የልማት ሰራዊት ምን እንግዲህ ይሄ ሁሉ ታየ አሁን አንድ ነገር ሲፈጠር አንድ ችግር ሲፈጠር መቋቋም የማይችል አይነት መሰረት የሌለው ስራ ነው እየተሰራ ያለው ያ ቢሆን ኖሮ ምንም ነገር አይፈጠርም ሰላም ሆኖ በሰላም ይቀጥል ነበር ኢህአዴግ የሚሰራው ስራ የሚናገረውን አይደለም የሚሰራው ስለዚህ ይሄ በአሁኑ ሰልፋችን ላይ አገር አቀፍ አጀንዳ አድርገን ኢትዮጵያውያን ወገኖቻችን ከዳር እስከ ዳር ተባብረን ዴሞክራሲያዊ መብታችን ይከበር፣ እስር ይቁም፣ ግድያ ይቁም፣ ዘረፋ ይቁም የሚሉ መፈክሮችን ይዘን ለሰላማዊ ጥያቄ ጥይት መልስ አይደለም፣ የጥይት መልስ ይቁም ብለን ነው መፈክር ያዘጋጀ ነው። እነኚህ እንደ አጠቃላይ እንግዲህ ከኦሮሚያ ይነሳ እንጂ አገር አቀፍ መልክ እያዘን ያለው በመድረክ የቀረበው ጥያቄ። ሰላማዊ ሰልፍ ለማዘጋጀት ሄዳችሁበት መንገድ ምን ይመስላል? ለእሁድ እንግዲህ ያስገብተን ነበረ። ምንድን ነው የተባል ነው? እሁድ የአሁኑ ግንቦት ሶስት ለማድረግ ሀሳብ ነበረን ከመድረክ ጽሕፈት ቤት ከስድስት ኪሎ በፒያሳ አድርገን ድል ሀውልት ጋር ጥቁር አንበሳ ጋር ወይንም ደግሞ በስድስት ኪሎ በአራት ኪሎ አድርገን በቤተ መንግስት አድርገን አብዮት አደባባይ ለመሄድ ነበር በእሁድ ቀን ያሰብ ነው። ምንድን ነው ያሉን፣ ባቡር እየተሰራ ነው። ጥበቃ የለንም። ቤተ ክርስቲያን አለ፣ ቤተ መንግስት አለ፣ ትምህርት ቤት አለ ብዙ ነገር ነው ያለው። ስለዚህ አይቻልም ማለት እሺ፣ በየት ነው ሰማይ ላይ ነው ወይ ሰማይ ሰላማዊ ሰልፍ የምናደርገው ይሄ ሁሉ ከተከለከለ? አይት እናደርጋለን። እንግዲህ አሁን ደግሞ ሁለተኛ ቦታውን ቀይራችሁ አቅርቡ ስለተባለ በቀደም ለታ አንድነት ያደረገበት አካባቢ ወደዚህ ወደ ከግንፍል ሄድ እንድያ ተነስቶ ወረዳ ስምንት የሚባል ሜዳ አለ እዛ ለማካሄድ እሁድም ለእሁድ ሳምንት ደግሞ እንደገና ደብዳቤ አስገብተን ያው ጥያቄያችንን እየገፋንበት ነው። ሰልፉን እናደርጋለን፣ ሰልፉን እናደርጋለን ሲሉ ምን ማለት ነው? አሁንም ተመሳሳይ መልስስ ቢሰጣችሁ ምንድን ነው የምታደርጉት? እንግዲህ እኛ አሁን ህገ መንግስትን አክብረን በህገ መንግስቱ መሰረት አሳውቀናል። መንግስት ደግሞ ቦታ ቀይሩ ብሏል። ቦታ ቀይረን አቅርበናል። ከዚህ በኋላ ቢከለክሉንም መከልከል የመከልከል መብት የለውም መንግስትኛ አሳውቀናል። አማራጭ ስጡ ተብለን አማራጭ ሰጥተናል። ይሄ አማራጫችን ደግሞ ሀሳባችንን ለመግለጽ አመቺ ሁኔታ ባይኖረውም ተደበቁ የሚል አይነትም ቢሆን በተገኘው አጋጣሚ ቀዳዳ መጠቀም ነው ያለብን ብለን ወስነን የገባንበት ስለሆነ ሰጡንም አልሰጡንም ሰላማዊ ሰልፎ ይካሄዳል። ስለዚህ ወደ ግንቦት አስር አዙራችሁታል ማለት ነው? ሰላማዊ ሰልፋቸው ግንቦት አስር ለኢትዮጵያውያን ወገኖቻችን በሙሉ ጥሪ አቅርበናል። አረና ትግራይ ይገኝበታል። የደቡብ ህዝቦች ይገኙበታል። ኦሮሞ አለበት። ሌሎችም ወገኖች እንዲሁ ዩዲጄም ከመድረክም ቢወጣ ማን ነው ቢታገድም፣ ያው እስካሁንም ድረስ አባል ነው እሱም ይገኝበታል። ሁሉም ማለት ይቻላል የኢትዮጵያ ተቃዋሚ ኃይሎች የሚገኙበት ከኦሮሞ በኩል በኦሮሞ ስም የተዘራጁ ከደቡብም በደቡብ የተዘራጁ ሁሉ እንዲገኙበት ጥሪያችንን ነው እያቀረብን ያለ ነው። እንግዲህ ይሄ ሰልፍ ግንቦት አስር ጠዋት በሶስት ሰዓት ከግንፍሌ ድልድይ ተነስቶ ወደ ወረዳ ስምንት ሜዳ ነው የሚያመራው። በዚህ ላይ ተቃውሟችንን እናሰማለን። ለመንግስት ስም የምናስተላልፈው መልእክት አለን። ተቃውሞውን ማሰማት መብት ነው። ተቃውሞ ማሰማት ህገ መንግስታዊ ነው ማፈን ግን እራሱ የራሱ የሆነ ችግር አለው የታፈነ ኃይል በሚፈነዳበት ጊዜ ብዙ ጉዳት ነው በወገን ላይም በሀገር ላይም ሊያደርስ የሚችለው ለኢህአደግም አይበጅም ለህዝቡም አይበጅም ለሀገሪቷም አይበጅም እና እንግዲህ ተጽዕኖአችሁን አንሱልን ነው የምንላቸው የመንግስቱ ባለስልጣናት እንደሚናገሩት በአዲስ አበባ ዙሪያ ያሉ የኦሮሚያ ከተሞችን ወደ አዲስ አበባ የማካተት ሀሳብ ጨርሶ የለም በማስተር ፕላን ውስጥ አልተነሳምም በስህተት የሚነገር ነገር ነው። አስተሳስሮ የማልማት እቅድ ነው ያለው በየትኛውም ያደገ አገር ያደገ ዓለም ውስጥ እንደሚደረገው የሚል ምላሽ ነው የሚሰጡት። እንዴት ነው የእርስዎ ፓርቲ ይህንን የሚመለከተው? እንግዲህ የኢህአዴግ መንግስት እስካሁን ድረስ እውነት አይናገርም። የሚናገረው እና የሚሰራው በፍጹም አይገናኝም። ኦሮሚያ ከአዲስ አበባ መውጣት አለበት የኦሮሚያ ዋና ከተማ ብሎ ተናግሮ ቅንጅት ሲያሸንፍ ነው እንዲያውም በሌላ በኩል በህገ መንግስቱ ደግሞ ኦሮሚያ የኦሮሚያ እምብርት ፍንፍኔ ነው ዋና ከተማውም የኦሮሞም የፌደራሉም አዲስ አበባ ነው ይላል። ከዛ ሁሉ ትክክል የሰራ ነው አላወጣንም ሊሉ ሲሉ ከርሞ ነው መጨረሻ ላይ ውጡ ከዚህ ከተማ ተብሎ ቅንጅት በመሀል በማሸነፉ ብቻ ተመለሱ የተባል ነው። አሁንም ስለ መሬት ጥበት ብዙ ጊዜ ይነገራል። አዲስ አበባ ውስጥ ያለው መሬት እየተሸጠ ነው በሊዝ በሊዝ እየተሸጠ ስለሆነ ኮንዶሚኒየም በመስራት ሰበብ በምን ሰበብ ይባል እንጂ፣ በብዛት ለባለሀብት እየተሸጠ ነው። የሚከፈለው ግምት ደግሞ እጅግ በጣም አነስተኛ ነው፣ ለባለቤቶቹ የሚከፈለው በኦሮሚያም በአዲስ አበባ ይሄ ክፍያ ሊያኖራቸው የማይችል ቤት ሊሰራ የማይችል ዘለቄታ ዋስትና የሌለው ተመጣጣኝ ያልሆነ ክፍያ ነው። የሚፈናቀለው ሰው ዛሬ በመሪ ስራ ፍለጋ ጠዋት ችቦ መስሎ የሚቆም ህዝብ አለምገና፣ ችቦ መስሎ የሚቆም የገበሬ ልጅ ሰበታ፣ ቡራዩ እንደዚህ ችቦ መስሎ የሚቆም የሚቆም ሰው ስራ ስላላገኘ ነው። ኢንዱስትሪ ከተማ እናደርገዋለን ይላሉ። ላፍ አንድ ኢህአዴግ ባለስልጣን ሰላሳና አርባ ካርታ ወስዶ በማስረጃ አረጋግጠናል። ይሄ እየተካሄደ ነው። ሁለት ሶስት አራት የሚወስድማ ምን ቁጥር ስፍር የለው። በዚህ ሁኔታ ውስጥ እየሸጡ ፎቅ እየሰሩበት፣ ፕላንን የምናደርገው ለልማት ነው ቢሉ አይገባንም። እኛ ልማት ከሆነ ዜጋን የማያፈናቅል፣ ዜጋውን የማይጎዳ፣ ገበሬውን የማያፈናቀል የሚጠቅመው ከሆነ ልማት ለምን ይጠላል? ውሃ መብራት አዲስ አበባ በአግባቡ አላት በወዙ አላት የላትም። ስለዚህ አሁን እኛ የምንፈልገው በመጀመሪያ ከህዝቡ ጋር ምክክር ተደርጎ ጥናት ተደርጎ ነው ፕላኑ መዘጋጀት ያለበት። አሁን የተደረገው ምንድን ነው? አዲስ አበባ ያሉ ኢህአዴግ ባለስልጣናት ጉልበት ያላቸው ፕላኑን አሰሩ። ያንን ፕላንን ካተቀበል ብሎ ለኦሮሚያ ሰጡ። ኦሮሚያ ሆዲዶች እና እነሱ ማለት ጠብ ተፈጠረ። ያ ጠብ በሚዲያ ወጣ። ይሄ ነው አሁን አላደረግንም የሚሉት አይገባንም። እኛ ማመን አንችልም። በተግባር የሚነገረውና የሚሰራው የኢህአዴግ አሰራር የማይጣጠም ስለሆነ እነኝን ከተሞች ወደዳችሁም ጠላችሁም ትስስሩ ይቀጥላል ብሎ አንድ ኢህአዴግ ባለስልጣን አዳማ ላይ የጠሙ መነሻ ይሄ ነው። ቅድም ተናግሬያለሁ። አሁንም የለም ካሉ ይሄ ፕላን ቀርቷል። እንደገና ከመሰረት አንስተን ተወያይተን ስንት ሰዎች ናቸው የሚፈናቀሉት? ስራቸውንስ ምን ሰርተው ነው የሚተዳደሩት? ፈቃደኛ ናቸው ወይ ተብሎ መጠየቅ አለበት እንደገና እንጂ። ይሄ ጉልበት ከፌደራል ስርዓቱ ውጭ አንደኛው ጉልበተኛ ሆኖ ለሌላው ፕላን ሰርተው የሚሰጥበት የለም። የፕላን ዴቨሎፕ የማድረግ ደግሞ የመስራት ኦሮሚያ መብት አለው። ከተሞቹን በራሳቸው ማደግ ይችላሉ። እናንተ ያላችሁበት ሀገር ዋሽንግተን ዲሲ አካባቢ ብዙ ከተሞች እንዳሉ እናውቃለን። እነ ሜሪላንድ ዙሪያውን እ እነ ቨርጂኒያ እነኝን የመሳሰሉ የራሳቸው አስተዳደር ነው ያላቸው። ዋሽንግተን የምትባል የበሬ ግንባር የምታክል ከተማ ናት። ሁለት ሁሉም ከተሞች ታዲያ የራሳቸውን ፕላን ሰርተው ነው የሚያቀርቡ። ኢትዮጵያ ላይ ግን ምን አዲስ ነገር መጣ? ትስስር ከተባለ የኦሮሚያ ከተሞች ቡራዩ የራሱ ፕላን ሊኖረው አይችልም። ሰበታ የራሱ ፕላን ሊኖረው አይችልም። ገላን የራሱ ፕላን ቢኖረው ጉዳቱ ምንድን ነው? ውሃ የሚመጣው ከዚያው ምድር ላይ፣ መብራት የሚመጣው ከዚያው ምድር ላይ። ኦልሬዲ መስመሩ ተዘርግቶላቸዋል ለልማት ነው ብለን አናምንም። የልማት ትስስር ሳይሆን ያለባቸውን የመሬት ችግር የሚሸጥ መሬት ችግር ለማሟላት ነው አለቀ። እኔ ማምነው እንደዛ ነው። ግን የልማት ትስስር ቢኖር እነዚህ ከተሞች የራሳቸውም እቅድ ቢኖራቸው፣ በአዲስ አበባ በከተማ ደረጃም የልማት እቅድ ቢኖር ምንድን ነው ችግሩ? እነዚህን አካባቢዎች አስተሳስሮ ተመሳሳይ በሆነና ተናባቢ ወይም ተጣጣሚ በሆነ ሁኔታ ማልማት ምን ችግር አለው? አቶ በቀለ እንግዲህ፣ ችግር አይደለም ይሄ። ልማቱ የሚጠቅመው ማን ነው ነው ጥያቄው። ልማቱ አካባቢው ላይ ያለውን ሕብረተሰብ ከተሜ ማድረግ አለበት። የተወሰነውን ፓርት ወደ ገጠር፣ ወደ ጫካ እየገፋ የተወሰኑ ሰዎችን ብቻ የሚጠቅም ተንደላቀው የሚኖሩበት ማድረግ አይገባውም ነው። ይህ መስተካከል አለበት ነው። አሁን እየተደረገ ያለው ምንድን ነው? እዛ ላይ አርሶ የሚተዳደረው ገበሬ በረንዳ ተዳዳሪ ይሆናል። እዛ ላይ ልማትና ልማ ነው ልማት አይደለም፣ ይሄ ጥፋት ነው። አቶ በቀለ፣ የኃይል እርምጃ በተወሰደባቸው ህይወት በጠፋባቸው አካባቢዎች አግባብነት ያለው የሰላማዊ ሰልፍ አካሄድ ስርዓትን የተከተሉ አልነበሩም እንቅስቃሴዎቹ። በሌላ በኩል ደግሞ ዘረፋና የመሳሰሉት ህገወጥ ድርጊቶች ሲፈጸሙ ነበር። በዚህ ምክንያት ከጸጥታ ኃይሎች ጋር ግጭት ውስጥ ተገብቷል የሚል መግለጫም ሰጥተዋል ባለስልጣኖቹ። እንግዲህ ሰልፉ ሲደረግ በመጀመሪያ ደረጃ ሰልፍ የማድረግ ህገ መንግስታዊ መብት አለ። ሰልፉ ሰላማዊ ነው ህጋዊም ነው ተብሎ በባለስልጣኖች ሳይቀር ምስክርነት የተሰጠበት ነው። አግባብ ያለው ጥያቄ ነው። ችግሩ የሚመጣው የት ላይ ነው? መንግስት በአግባቡ አላስተናገደውም። መንግስት ለሰልፉ መልስ በሰላማዊ መንገድ መስጠት ሲገባው ሀይል ተጠቅሟል። ይሄ አሳዛኝ ደረጃ ላይ አድርሷል ሀገሪቱ። የሰው ህይወት ጠፍቷል፣ በአምቦ አካባቢም በባሌ ሮቤ አካባቢም እንደዚሁ መንግስት ከዚህ ትምህርት ማግኘት ነበረበት። ከዘጠና ሰባቱ ችግር ሁለት መቶ ሰው ካለቀበት ትምህርት አግኝቶ በቂ ጸጥታ ሀይል አድርጎ ቅድመ ዝግጅት አድርጎ መቆጣጠርና በውሃ ማስታገስ ሲችል በጥይት ጭንቅላትና አንገት መምጣት ምን የሚሉት አስተዳደር ነው? ምን የሚባል አያያዝ ነው? ይሄ ትክክል አይደለም። ያለ አግባብ ሀይል አለኝ ብሎ መንግስት ከተጠቀመ ኃላፊነቱን አልተወጣም፣ ሊጠየቅበት ይገባል። ኃላፊነቱ የራሱ ነው ለሞቱትም ሆነ ለጠፋው ንብረት ጥፋቱ የመንግስት ነው የሚል አቋም ነው ያለን። መንግስት ደግሞ ጣቱን የሚቀስረው ወደ ውጭ፣ ወደ ተቃዋሚ፣ ወደ ሀገር ውስጥ ተቃዋሚ ነው። ይሄ ይሄ አግባብ አይደለም። ተቃዋሚዎቹማ ይሄንን ያህል ሰፍተው ህዝቡን ማነሳሳት ችለዋል ከተባለ በጣም የሚገርም ነው። መንግስት በቦታው ላይ የሚለው ሁሉ ትክክል አይደለም ማለት ነው። ለምሳሌ ይሄ ሁሉ ህዝብ በእኛ ሀይል በእኛ ግፊ ወይ በተቃዋሚዎች ግፊት ተነሳስቶ ከሆነ አጠያያቂ ነው። አይደለም ነው የምንለው እኛ መሰረታዊ የሆነ የህገ መንግስት ጥያቄ በሰላም መመለስ ሲገባው በጉልበት በትዕቢት ንግግር ምክንያት የመጣ ችግር ነው እና የመንግስት የራሱ ችግር ነው። አሁን አምቦ ላይ ለተደረገው ለሆነው ነገር ሁሉ ሊጠየቅ የሚገባው መንግስት ነው። በአግባብ አልያዘውም ነገሩ። ለመሆኑ ጸረ ሰላም ሀይሎች ሲል መንግስት ማንን ይመስለታል? ጸረ ሰላም ሀይሎችማ ፈርጆ ቁጭ አድርጓቸዋል። እሱ ራሱም በፓርላማው እንዲህ ነው እንዲህ ነው ብሎ የሚፈርጀው ነገር እውነት በነሱ ነው ወይ የተፈጸመው? በውጭና በሀገር ውስጥ ባለው የሚላቸውስ እነማን ናቸው? ያንን እሱ ነው ሊመልስ የሚችለው። እንግዲህ ግን ጥያቄው እኛ የምናውቀው መሬት ላይ ሆነን የምናየው እነሱ እንደሚያወሩት ሳይሆን እኛ መሬት ላይ ሆነን የምንመለከተው በመጀመሪያ ቀናት የቀረቡ ጥያቄዎች ሰላማዊ እና ህጋዊ ነበሩ። እነሱም አምነውበታል። ከዚያ በኋላ የተደረገውን ሰላማዊ ሰልፍ ሊቆጣጠር አይቻለም። በአግባቡ ነው እሱ ጸረ ሰላም የሚላቸው እነማን እንደሆኑ ጥያቄው ለሱ ቢቀርብለት ነው ጥሩ። እንግዲህ አቶ በቀለ መቼም እናንተ በፖለቲካ ስርዓት ውስጥ የታቀፋችሁ የፖለቲካው ምህዳር አካል የሆናችሁ ናችሁ። በፓርቲም ደረጃ፣ በግለሰብ የፖለቲካ ሰዎችም ደረጃ ተሳትፎም አላችሁ። በዚህ ሁኔታ ውስጥ ከኢህአደግ ጋር ለመነጋገር ያደረጋችሁ ጥረት አለ ወይም ኢህአዴግ እናንተን ቀርቦ ለማነጋገር ያደረገው ጥረት አለ? በዚህ በኩል አብረን እንስራ፣ ህብረተሰቡን ለማነጋገር፣ ለማሳመን፣ ለማወያየት የሚል እንግዲህ እኛ በመጀመሪያ ደረጃ የሄድንበት አግባብ ለፓርላማው፣ ለፌዴሬሽን ምክር ቤት፣ ለጠቅላይ ሚኒስትሩ ቢሮ፣ ለኦሮሚያ አስተዳደር ጥያቄያችንን በጽሁፍ በሬኮማንዴ አደርሰናል። ደርሷቸዋል። ይሄ እኛ ጥያቄ ይሄ ሁሉ ነገር ከመፈጠሩ በፊት ጠርተው ምንድን ነው ችግሩ? ይሄ ነው እዚህ ቦታ እንዋይ ብሎ አንድ ቀን የጠሩት ነገር የለም። ሁልጊዜም ቢሆን አገሪቷ የእነሱ ብቻ እንደሆነች አድርገው ነው እነሱ የሚገምቱት። እኛም አለንበት፣ እኛንም አዋየውን ስቴክሆልደር ስነን ነው የምንለው እኮ እኛ፣ አላደረጉም። ያንን ሙከራ አድርገናል። ይሄ ብቻ አይደለም። የዛሬ ዓመት ግድም ምርጫን በተመለከተ አገሪቷ ላይ ያሉ የተፈጠሩ ችግሮችን በዝርዝር አቅርበን በዲፕሎማቶች አማካይነት ውይይት እንዲካሄድ፣ የምርጫ ሜዳው እንዲስተካከል፣ እስካሁን የተሰራው ስህተት እንዳይደገም ውይይት እናድርግ ብለን ጠይቀናል። መንግስት ለውይይት ፈቃደኛ አይደለም። ሁልጊዜም ጡንቻ አለኝ ጠመንጃ አለኝ ተብሎ በዛ መንገድ የሚሄድ ከሆነ ደርግም ያንን አድርጓል፣ ግን መጨረሻው ጥሩ አልሆነም። አሁንም ለሀገራችንም ለእኛም ለህዝባችንም የሚበጃው እንወያይ ብለን ጥያቄ በምናቀርብበት ጊዜ በንቀት መልክ በማናለብኝነት መልክ ሊታይ አይገባም። ስህተት ነው ነው መንግስትን የምንለው። ስለዚህ እንነጋገርበት እንወያይበትና አሁንም ቢሆን መፍትሄው ውይይት ነው እንጂ መጠቋቋም መወነጃጀሉ የትም አያደርስም። በስልጣን ምክንያት የሚደረግ እኔ እበልጥ የሚባል ነገር በአንድ ሀገር ላይ እኛም ያገባናል፣ እኛም ይመለከተናል፣ የእኛም ጥያቄ ነውና አወያዩን ነው። ህዝብ በሚያደርገው ሰላማዊና ህጋዊ ህገ መንግስታዊ ጥያቄ ህጋዊ ነው ብሎ ካመኑ፣ ግድያ ምን አመጣው? እስራት ምን አመጣው? ዛሬ ድረስ ህዝባችን እየተደበደበ ነው። በወለጋ በሸዋ በአርሲ በባሌ ከየቤቱ ነው እየጠሩ የሚደበድቡት። ለምን ዝም ብላችሁ ቁጭ አላችሁ ይሆን? ምን እንደሆነ አይገባንም። የዚህ ድብደባ እንትን በዚህ ምክንያት ግን ሰው እየጠፋ ነው፣ እየተሰደደ ነው ያለው ስለዚህ ይሄ ይቆምልን ብለን ነው ለመንግስት ድምጻችንን ከፍ አድርገን የምንጮኸው። አንድ የኢህአዴግ ባለስልጣን ወይም ካድሬ ሰላሳ አርባና ሀምሳ ካርታ ይዞ ቦታ የሚሸጥበት ሁኔታ አለ ብለው ነበር። እና ማስረጃ ያለው ክስ ነው ይሄ። ፀረ ሙስና ኮሚሽን እኮ በለገጣፎ ላይ አቶ ገብረ ዋህድ የተባሉ የአቶ መላኩ ፈንታ ምክትል ሲታሰሩ ከቤታቸው የተገኘውን ካርታ የኢትዮጵያ ቴሌቪዥን ነው እኮ ለህዝብ ያሳየው። ይሄ እንግዲህ በይፋ የወጣ ነው። እስከ ዛሬ ድረስ እየተካሄደ ነው። በደብዳቤ ደግሞ አንድ ሰው ሁለት ሁለት መሬት ይሰጠውና አንዱን ሸጠው በአንደኛው ቤት ይስራ ተብሎ ደግሞ የተላለፈ መመሪያ ሰጠበአል የኦሮሚያ ውስጥ። ከየት ነው የተላለፈው ያ ደብዳቤ? በሙስና ምክንያት ሰዎች ሁሉ ታስረው ነበር፣ ብዙ የኦሮሚያ ባለስልጣናት፣ ትንንሾቹ ማለት ነው፣ ትልልቆቹ ሳይሆኑ እና ይሄ ሁሉ ተጨባጭ ማስረጃ ነው ማለት ነው። አምስት አምስት ያልፈዋል እንደውም ይሰጣቸው ተብሎ ሰበታም፣ ራሴም ማይቸዋለሁ ይሄን ነገር አሳይተውኛል ሰዎች። አዎ፣ ከማን ቢሮ ነው? መሬት መቼም መሸጥ መለወጥ አይቻሉም ኢትዮጵያ ውስጥ አይደለም እንዴ? አንዱን ሸጠው በአንዱ ይኑሩ፣ እንደዛ ነው የሚባለው። በአፍ እንደዛ ነው የሚባለው። ይሄ ሁሉ አዲስ አበባ ውስጥ በብዛት እየተሰራ ያለ እኮ በብዛት። የማን ነው? እንዴት ነው የተገኘው? እንዴት ነው ፎቁ እየተሰራ ያለው? ታዲያ አዲስ አበባ ከተማ ጠባ ጠባ እንትን ልትል የቻለችበት ምክንያት ሪሰርች ተሰርቶ ምርምር ተሰርቶ እነማን መሬት ያዙ የሚለውን ጥያቄ መቼም ነገ መነሳቱ አይቀርም። እነማን ፎቅ ሰሩ ተብሎ መጠየቁ አይቀርም። አንዱ ኮንትሮባንድ ነው፣ አንዱ መሬት ነው። ሀገሪቷ ያለ ሀብት መሬት ነው። መሬትን ደግሞ ስልጣን የያዘው ክፍል የህዝብና የመንግስት ነው ብሎ ካወጣ በኋላ ህዝብን ከውስጡ በቆረጣ አውጥተው ባለስልጣኖቹ ናቸው እየተጠቀሙበት ያሉት። አንድ ጥያቄ እስቴላ ክልሎት እና አቶ በቀለ እዛ በቅርብ ስላላችሁ መቼም የመረጃ ልውውጥም ይኖራል፣ በተለያዩ መንገዶች በተለያዩ ቻነሎች እና ለመሆኑ በኢህአደግ በራሱ ውስጥ እና በኦህዴድ በራሱ ውስጥ ይሄንን የሰሞኑ ሁኔታ አስመልክቶ ያለው ሁኔታ ምን ይመስላል? እንዴት ነው የምትገመግሙት? እናንተ በቅርብ የምትከታተሉ ከሆነ እኛ እንግዲህ በጣም ውሱን የሆኑ የኦህዴድ ባለስልጣናት ፕላኑ ትክክል ነው፣ መጽደቅ አለበት፣ ለህዝብ ይጠቅማል ብለው ይናገራሉ። ይሄንኑ ማለት አሁን እየተሰራ ያለውን ማፈናቀል ተግባር እንደ ሌገሲ ለመቀጠል የተወሰኑ ናቸው፣ በጣም ጥቂት። አብዛኛው ግን የሆደድ አመራር አባላት ሁሉም ለማለት በሚቻል ደረጃ ላይ ይሄን ፕላን ተቃውመውታል። ትክክል አይደለም፣ ህዝቡ ያልመከረበት ነው ስላሉ አሁን ለምሳሌ አሁን በሚደረገው ግጭት እና ሰላማዊ ሰልፍ ላይ የአካባቢው የኦሮሚያ ፖሊሶች ሳይቀሩ ተቀላቅለዋል። በሰልፍ ውስጥ ለምሳሌ በደምቢዶሎ አካባቢ ፖሊሶች ነበሩ፣ እዛ ወዛ ሰልፍ ውስጥ በአምቦ አካባቢ ፖሊሶች ነበሩ፣ በሌሎችም አካባቢዎች የኦሮሚያ ፖሊሶች ነበሩ ከህዝቡ ጋር ተቀላቅለው። ይሄ በመሆኑ መንግስት በብስጭት ሌሎች ወታደሮችን፣ ሌሎች ሀይሎችን ነው ያሰማራባቸው እና እያካሄዱት ያሉት በኮማንድ ፖስት ነው። እንደዚህ የሚባል ነገር ነው አሁን ሀገሪቷን በተለይ ኦሮሚያ ላይ ከፍተኛ የሆነ ድብደባና እስራት እየፈጸመ ሰው ወደ ጫካ እየሸሸ ያለሁ። ስለዚህ ይሄ ምንም ነው የሚያሳየን፣ ራሳቸው እርስ በርሳቸው የተግባቡበት ጉዳይ አይደለም። ችግሩን ወደ ውጭ ያመልክቱ እንጂ ኢህአዴግ እንደ ኢህአዴግ ካአሁን በኋላ ተስማምቶ ነው ወይ ውሳኔውን የሚወስነው የሚለው ነገር ሁሉ በይፋ በአደባባይ በቴሌቪዥን እየተመለከት ነው ነው አይሆንም፣ እንምከርበት፣ ህገ መንግስቱን ይጥሳል፣ ህገ መንግስቱን ያፈርሳል ብሎ የወዴድ ወገን ሲናገር ከአዲስ አበባ የሄደው የህወሓት ተወካይ ደግሞ አይ ብትወዱም ብጠሉም ትስስሩ ይቀጥላል፣ ይህን የምትቃወሙ ጠባብ ናችሁ፣ ይህን የምታደርጉ እንዲህ ናችሁ እያለ መናገሩ አንድ ጉልህ ማስረጃ ነው። ልዩነት፣ ክፍፍል በመሀላቸው እንዳለ ይሄ ወደፊት ምን ያመጣል እንግዲህ ምናየው ነው ወደፊት። ቆይተን ወደፊት ምን ይሆናል የሚል ሀሳብ አሉት። ምንድን ነው የሚከተለው? አሁን ባለው ሁኔታ የጸጥታው ሁኔታ የመረጋጋት ሁኔታ ወይም ደግሞ ምንድን ነው? እንዴት አድርጎ ነው የሚያየው የኦሮሞ ፌዴራሊስት ኮንግረስ መጪውን ጊዜ? በእኛ በኩል መንግስት ትዕግስት እንዲኖረው፣ መንግስት በውይይት ነገሮችን እንዲፈታ፣ እንዲያወያየን ህዝቡ ከዳር እስከ ዳር በህገ መንግስቱና በህገ መንግስቱ መሰረት ብቻ ሰላማዊ ሰልፎችን እንዲፈቅድ ይሄ መዝጋቱን እንዲያቆም ነው። ህዝብ ብሶቱን ያሰማ። ከዛ በኋላ ስብሰባዎች ተደርገው ውይይቶች ተደርገው በፕላኑ ላይ ጥልቅ ውይይት አድርገን እያንዳንዱ ተፈናቃይ አደ መሬት ፈላጊው አይደለም። እዚህ ላይ እኮ መወያየት ያለበት መሬት የሚፈልገውማ ልክ ነው። ከማንም ወስደህ ስጠኝ ነው የሚለው። የአዲስ አበባ አስተዳደር አይደለም ያን መወሰን ያለበት መወሰን ያለበት አብሮ እዛ የሚፈናቀለው ሰው ጋራ ፕላኑ የሚያመጣውን ጥቅም በተጨባጭ አምኖበት በዚያ ላይ ውይይት አድርጎ ኦሮሚያም ጨፌ ኦሮሚያም ተነጋግሮበት ነው ማጽደቅ ያለበት። አሁን ፌዴራል ይባላል ፌዴራል በኢትዮጵያ ህገ መንግስት፣ መሬት የለውም፣ ግዛት የለውም፣ ማስተዳደር አይችልም። የትራፊክ ስራ ነው መስራት ያለበት ፌደራል። አሁን ግን እየተደረገ ያለው ምንድን ነው? ከህገ መንግስቱ ውጪ መሬት የኔ ነው ይላል፣ ትልልቅ ኩባንያ የኔ ነው ግብር እኔ ነኝ የምቀበለው ይላል። እዚህ ሁሉ ህገ መንግስታዊ ጥያቄ ሪቪው መታየት ያለበት ነው በህገ መንግስቱ አግባብ ብቻ። ስለዚህ አዲስ አበባን ጉዳይ መወሰን ያለባቸው ኦሮሚያ ውስጥ ያሉ የሚፈናቀሉ ባለመሬቶች ናቸው። ዘላቂ ዋስትናቸው ተጠብቆላቸው ልማቱ ለምቶ እነሱንም ተጠቃሚ እንዲያደርግ ተደርጎ ከተዘጋጀ ሰው እንዴ ልማት ይጠላል? እንደ ቤት ይጠላል ቋም መታጠብ ጥሩ ምግብ መብላት አይጠላም እኮ። ግን ከዚያ ተነቅሎ መሬቱ ተሸጦ በአራትና በአምስት ብር እየተወሰደ በአስራ ሰባት በሀያ ሺህ ብር እየተሸጠ ፎቅ ሲሰራ አይኑ ስር ሀብቱ ሲሄድ እሱ በረንዳ ላይ የሚወድቅበት ሁኔታ በኢትዮጵያ ውስጥ እንደገና መፈጠር የለበትም። አሁን ባለርስትና ጭሰኛ የሚባል ነገር በተጨባጭ ቀረ ብለን ልናወራም አንችልም። ጥያቄ ውስጥ ነው ያለ ነው። መንግስት ባለርስት ህዝቡ ጭሰኛ እየሆነ ነው። ይሄ ሁኔታ መፈጠር የለበትም። ለሚፈናቀል ሰው ቤት ላለው ሰው ቤት ነገር የሚያኖረው ነገር መሰጠት አለ መጠናት አለበት የግለሰቡ ህይወት ፈረንጅ ሀገር እኮ አንድ ሰው ተጎዳ ተብሎ አይደለ እንዴ ሺህ ሰው ሰላማዊ ሰልፍ ወጥቶ መብቱን የሚጠይቀው። እኛ ሀገር ግን በገፍ በሺህ የሚቆጠር ሲፈናቀል የሚደረግለት ነገር ምንም የለም እና ቆሞ መሪ ላይ አለም ገና ላይ ቡራዩ ላይ ስራ ፈላጊ የሆነው ችቦ መስሎ ይታያል፣ ጠዋት ጠዋት ወደ ስራ ስትሄድ። ይሄ ሊደረግ አይገባም ነው እኛ የምንለው። አቶ በቀለ ነጋ በጣም አመሰግናለሁኝ ለሰጡኝ ማብራሪያና ለጊዜው እናንተም ይህን እድል ስለ ሰጣችሁን በጣም አመሰግናለሁ። አቶ ሰለሞን እግዜር ይስጥልን። አሚን። ደህና አምሹ። ደህና አምሹ።